የአንድነት ለዲሞክራሲና ለፍትሕ ፓርቲ የቀድሞ አመራር አባሉ አቶ ሀብታሙ አያሌውና ሌሎች ተከሳሾች ጠበቆቻቸውና አቃቤ ህግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። ፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞቹ ተሟልተው ባለመቅረባቸው እንደሆነ ነው የተነገረው። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተከሳሾቹ ከስር እንዲፈቱ አስተላልፎት የነበረውን ውሳኔ መታገዱ ፍርድ ቤቱ የሚያ ፍርድ ቤት የሚያቀርብ ጉዳይ ነው ተብሏል። መለስካቸው አመሀ ከአዲስ አበባ ተከታዩን ዘግቧል። ባለፈው ህዳር 6 ቀን 2008 ዓ.ም የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በሰጠው ትዕዛዝ መሠረት ዛሬ ሁለቱም ወገኖች ቀርበው አቃቢ ህግ ባቀረበው አቤቱታ መሰረት ሊከራከሩ ይጠበቅ ነበረ። ይሁንና በአሁኑ ወቅት በቃሊቲ ማረሚያ ቤት የሚገኙት የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ በችሎቱ መገኘታቸው ሲረጋገጥ፣ በቅሊንጦ ማረሚያ ቤት የሚገኙት የቀድሞው አንድነት አመራር አባል አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በችሎት እንዳልቀረቡ ታውቋል። ፍርድ ቤቱ እነዚህ እስረኞች ለምን እንዳልቀረቡም የማረሚያ ቤቱን ተወካይ ጠይቆ የፍርድ ቤት ትእዛዝ እንዳልደረሰው አስታውቋል። ፍርድ ቤቱ ለመጪው ታህሳስ 8 ቀን 2000 ዓ ም እስረኞቹ ተሟልተው እንዲቀርቡ ትእዛዝ ሰጥቶ ትእዛዙንም ለሁለቱም ማረሚያ ቤቶች እንደሚጽፍ ተናግሯል። የቀረቡት እስረኞች አቤቱታ ለማቅረብ ቢጠይቁም አቤቱታ እንደማይሰማ ፍርድ ቤቱ አሳውቋል። በሌላ በኩል ደግሞ ነሐሴ 14 ቀን 2007 ዓ ምት የፌዴራሉ ከፍተኛ ፍርድ ቤት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቤ ሕግ በመሠረተባቸው የሽብር ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱ ትእዛዝ ሰጥቶ እንደነበረ አይዘነጋም። ይሁንና በነጋታው ነሐሴ 15 ቀን አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን አሳግደዋል። የእነ አቶ ሀብታሙ አያሌው ጠበቃ አቶ አምሃ መኮንን ይህን እግድ በመቃወም ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት ብለው ነበረ። ሂደቱን በዝርዝር አስረድተውኛል። በኛ በኩል አንደኛ ስነስርዓት ሕጉ አንቀጽ መቶ ሰማኒያ ስምንት አምስት በተሳሳተ መንገድ ነው ጠቅላይ ፍርድ ቤቱ የተረጎመው። አቃቤ ህግ ያቀርበ ይግባኝ መነሻ የስር ፍርድ ቤት ውሳኔን እንዲያግድ ህጉ አይፈቅድም የሚል ነው። ሁለተኛ ደግሞ ፍርድ ቤቱ ይህንን እግድ ሲሰጥ የስር ፍርድ ቤትን ውሳኔ እንኳን አልተመለከተም። ምክንያቱም አቃቤ ህግ ራሱ ክሱን ሲያቀርብ የስር ፍርድ ቤት ውሳኔን ጠይቀን ስለዘገየብን ይግባኙን ያቀረብ ነው፣ የግልባጩ በሌለበት ነው እና ፍርድ ቤቱ መዝገቡን አስቀርቦ ይልን እያለ ነው። ፍርድ ቤቱ የአቃቤ ህግን ማመልከቻ ብቻ በመመልከት እግዱን የሰጠው። ስለዚህ በእኛ በኩል ይህ የጠቅላይ ፍርድ ቤቱ የእግድ ውሳኔ ህግንም መሰረታዊ የዳኝነት አሰራር መርህንም የጣሰ ነው በሚል ነው ይግባኝ ያቀረብ ነው። የሰበር አቤቱታ ያቀረብ ነው። የሰበር አቤቱታችንን የሰማው የሰበር ሰሚ ችሎት ጉዳዩ ያስቀርባል፣ በእርግጥም የታገደበት አግባብ መመርመር አለበት ብሎ ዓቃቤ ህግ መልስ እንዲሰጥ አዟል። እኛ መልስ እንድንሰጥ አዘን፣ ይሄ በጽሁፍ ያደረግነውን ክርክር ጨርሰናል። መልስ ሰጥቷል ዓቃቤ ህግ፣ እኛም የመልስ መልስ ሰጥተናል። ለውሳኔ በዚህ ጉዳይ ላይ ለህዳር 22 ተቀጥሮ ነበረ። ነገር ግን ፍርድ ቤቱ ያው ጉዳዩን አልተነጋገርንበትም በሚል አሁን ለታህሳስ 18 ለውሳኔ ተቀጥሮ ነው ያለው። ስለዚህ የፍርድ ቤቱ ውሳኔ እግዱ የተሰጠው በአግባቡ ነው ወይም ደግሞ በአግባቡ አይደለም የሚል ሊሆን ይችላል። በአግባቡ የሚል ከሆነ ያው መልስ ሰጪዎቹ ታስረው ባሉበት የይግባኛቸውን ክርክር ይቀጥላሉ። በአግባቡ አይደለም የሚል ከሆነ ደግሞ መልስ ሰጪዎች ከእስር ተፈተው ክርክራቸውን በውጭ ሆነው ያካሄዳሉ ማለት ነው። አቶ አማሀ መኮንንን ሰበር ሰሚው ችሎት በዚህ ጉዳይ ላይ የሚሰጠው ብይን ለሀገሪቱ የፍትህ ስርዓት የሚሰጠውን ትርጉም እንዲያብራሩልኝ ጠይቄያቸው ነበረ። ጥያቄው ወይም ክርክሩ አጭር ነው ግን በጣም መሰረታዊ ነው። ፍርድ ቤቱ እንግዲህ እግዱ የተሳሳተ ነው ወይም እኛ ባቀረብ ነው ጥያቄ መሰረት የስነ ስርዓት ህጉንም በአግባቡ ያልተተረጎመበት ነው መሰረታዊ ዳኝነት አሰራርንም የሚጥስ ነው በሚል የሚወስን ከሆነ ምናልባት የስር ፍርድ ቤቶች ውሳኔ እየተከበሩ የሚቀጥሉበት ሁኔታ ሊፈጠር ይችላል። ይህም ጥሩ ነው የሚል ነገር ነው ያለኝ። አይ እግዱ የተሰጠው ህግንም መሰረት በማድረገ ነው የተጣሰ ዳኝነት አሰራር የለም የሚል ከሆነ ደግሞ ምናልባት ከዚህ በኋላ የስር ፍርድ ቤቶች ውሳኔ ያው አቃቤ ህግ ይግባኝ ባለ ጊዜ ሊታገዱ የሚችሉበት ሰፊ እድል ይፈጠራል። በእኔ በኩል ይሄ በፍትህ ስርአታችን ላይ በጎ ውጤት ይኖረዋል ብዬ አልገምትም። ስለዚህ በሁለቱም በኩል የሚሰጠው ውሳኔ በፍትህ ስርአቱ ላይ አንድ ወሳኝ የሆነ ተጽዕኖ ይኖረዋል ብዬ ነው የምንገምተው። አራቱ ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ እና አቶ የሸዋስ አሰፋ የሶስት የተለያዩ ተቃዋሚ ፓርቲዎች አመራር አባላት የነበሩ ሲሆን አምስተኛው አቶ አብርሃም ሰለሞን የትኛውን ፓርቲ አባል ስለመሆናቸው የሚታወቅ ነገር የለም። አቃቢ ህግ ከአመት በፊት ከሌሎቹ አምስት ተከሳሾች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት አሥራ ዘጠነኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ መቆየታቸውና በሌሎቹ አምስት ተከሳሾች ላይ ፍርድ ቤቱ የቀረበባቸውን ክስ እንዲከላከሉ ብይን መስጠቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ